በአህጉሪቱ ረዥሙ መሆኑ የሚነገርለትና ና አስራ አንድ ሀገራቶችን አቋርጦ የሚያልፈው የናይል ወይም የአባይ ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከ ሁለት መቶ ሚሊዮን በላይ ለሚደርስ ሕዝብ ዘላቂ የህይወት ዋስትና በመሆን ያገለግላል። ይሁን እንጂ ከወንዙ ከላይኛው ተፋሰስ አካባቢዎች የሚታየውና እያደርም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ ተዘግቧል። ሺላ ፖኒ ከደቡብ ሱዳና ጆንግ ግዛት ቦር ያደረሰችንን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው አጠናቅሮታል። ናይል በዓለም በዕድሜ ትንሽቱን አገር ደቡብ ሱዳንን ጨምሮ ለ11 አገሮች ለኑሮ ወሳኝ ግብአቶችን ይቸራል። ሉትረንግሉት ደቡብ ሱዳን ውስጥ የፕላስቲክ ቆሻሻ የሚያጸዳ የማኅበረሰብ ቡድን ዋና ሥራ አስፈጻሚ ነው። ዘውትር ማለዳ ጎህ ሲቀድ ዘመን የጠገበውና ላይመለስ ቁልቁል የሚንዠቀዠቀው ጅረት የተፈጥሮ አካባቢ ብክለት ስለደቀነበት ፈተና ጥሪ ያሰማል። በመገበው እጅ ጉሮሮ የታነቀው ወንዝ እሪ ብሎ እየጮኸ ነው። ያን የእሪታ ድምጽ ለማስቆምና አንዳንድ አውዳሚ ልማዶችን ከስር መሰረታቸው ለመለወጥ ብሎም ለሕዝባችን ዘላቂ የሆነ መፍትሔ ለማምጣት በተጠንቀቅ ቆመናል። የትም የተጣሉ የፕላስቲክ ቆሻሻዎችን ከአካባቢው ለማጽዳት የቆመው በወጣቶች የሚመራ መንግሥታዊ ያልሆነ ድርጅት ነው። የድርጅቱ መሥራች የሆነ እሉት እንደሚያስረዳውም ይህ ባለታላቅ ግርማ የሥልጣኔ የሕይወት መሠረት የሆነ ወንዝ አሁን ብርቱ የተፈጥሮ አካባቢ ብክለት አደጋ ተጋርጦበታል። ናይል ቀይ ቀለም ያዘለ እምባ እያነባ ነው። በደም ሳይሆን በላስቲክና ውሃውን እየበከለ ባለው ቆሻሻ የቀለመ ከተማችን፣ ወንዞቻችን ወንዞቻችንና መጪው ጊዜያችን ሁሉም አንዱ ከሌላው እርስ በርስ የተሳሰሩ ናቸው። አሁንም እዚህ ውስጥ ያለው ሁኔታ በጣም አሳሳቢ ነው። እናም ተጨባጭ እርምጃ መውሰድ የእኛ ግዴታ ነው። አንዳንድ የአካባቢ ጥበቃ ባለሙያዎች በሰነዘሯቸው ትንበያዎችም ተደጋጋሚና ኃይለኛ የሙቀት ማዕበል የናይልን ፍሰት በሚያስደንቅ ሁኔታ 75 በመቶ እንደሚቀንስ፣ በውሃ ሀብትና በምግብ ዋስትና ላይ የተመሰረቱ ግጭቶች እንዲባባሱ እንዲሁም በበቂ ውሃ አቅርቦትና ንጽሕና ጉድለት የተነሳ የሚቀሰቀሱ የጤና አደጋዎችን መጠን ሊያሳድጉ ጭምር ይችላሉ ሲሉ ያስጠነቅቃሉ። ጆሴፍ አፍሪካኖ ባርቴል የደቡብ ሱዳን የአካባቢ ጥበቃና የደን አስተዳደር ረዳት ሚኒስትር ናቸው። በናይል ወንዝ ዳርቻ ለሚኖሩና ለሚሰሩ ሁሉ የውሃ ጥራት መረጋገጥ ያለውን ጠቀሜታ ያብራራሉ። ፒፕል ድሪንክ ዋተር ዳይሬክትሊ ፍሮም ዘ ናይል ሰዎች በቀጥታ ከናይል ወይም ናይልን ከሚመግቡት ጅረቶች ውሃ ይጠጣሉ። በዚህም ሳቢያ እንደ ኮሌራ፣ ተቅማጥና ለመሳሰሉ ውሃ ወለድ በሽታዎችም ይጋለጣሉ። ስለሆነም በደቡብ ሱዳን ያለውን የውሃ ጥራት ለማሻሻል ብቸኛው መፍትሄ የአካባቢውን የፈሳሽ የጠጣርና እንዲሁም ከህክምና አገልግሎት መስጫዎች የሚጠራቀም ቆሻሻ አያያዝን ማረጋገጥ ነው። ሉት በበኩሉ ይበጃል የሚለው ዋና ጉዳይ መንግስት ቆሻሻ የሚያስከትለው ብክለት የሚገደብበትን ውጤታማ መንገድ ለማስተማር አውደ ርእዮችን ማዘጋጀት፣ የፕላስቲክ ምርቶችን ለነጠላ አገልግሎት ማዋል የሚከለክሉ ደንቦችን መተግበርና ልክ እንደዚህ ታዳጊ ልጅ በወንዞች ዳርቻ የሚኖሩ ሰዎች ቆሻሻን በየጊዜው ለመሰብሰብና ለማስወገድ የሚያግዙ የጭነት ተሽከርካሪዎችን ማቅረብ ከመልካም ጅምሮቹ የሚካተት ሊሆኑ ይችላሉ የሚል እምነት አለው። እዚህ ያለንበት ዓላማ የወንዙን ዳርቻ ማጽዳት ነው። ይህ ለሕይወት መቀጠል ወሳኝ የሆነ መሠረት ነው። በአንጻሩ ከሌሎች በሽታዎችም ይታደገናል። እንደ ጸረ ፕላስቲክ ቆሻሻ ዘመቻ አስተባባሪ ቡድን ዘለቄታ ያለው የአካባቢ አያያዝ ግንዛቤ ለማዳበርም መደበኛ የሆነ ቆሻሻ የሚሰበሰብበት አሰራር በፕላስቲክ ምርቶች ላይ የሚጣል ቀረጥና ቆሻሻ በየስፍራው በሚጥሉ ሰዎች ላይ የሚበየኑ ቅጣቶችን ስራ ላይ የመዋል ራዕይ አለው። ይሁን እንጂ እነኚህ ለውጦች አሁን በመንግስቱ የቅርብ ጊዜ እቅዶች ውስጥ የተካተቱ አይደሉም። ስለሆነም አሁን እንደ ሀገር የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም የያዛቸውን ውጥኖች ተቀላቅለናል። በመንግስታት አደራዳሪ ኮሚቴ አማካኝነት ፕላስቲክ የሚያስከትለውን የአካባቢ ብክለት የሚከለክል ዓለም አቀፍ ስምምነት በመንደፍ ላይ ነን። ሉት ጨምሮ እንዳስረዳው የቦርና የናይል ወንዝ ታሪክ መስቀለኛ መንገድ ላይ ናቸው። እናም ዛሬ የሚወሰዱ እርምጃዎች እና የሚከተሏቸው መንገዶች የወንዙን የነገ ዕጣ ማሳምር አለያም ያለፈ ቅርስ ብቻ ሆኖ እንዲቀር ይወስናሉ።